በህወሀት ጠቅላላ ጉባኤ ላይ አንገኝም ላሉ የፓርቲው አመራሮች ተሳትፎ ጥሪ መደረጉን የሚገልጽ ነው። በመቀለ ከተማ እየተካሄደ ባለው አወዛጋቢው የህዝባዊ ወያኔ ሀርነት ትግራይ ህወሀት ጠቅላላ ጉባኤ ላይ እንደማይሳተፉ ይፋ ላደረጉ የፓርቲው አመራሮች በአካል ተገኝተው ሀሳባቸው እንዲገልጹ ጥሪ መቅረቡን የጉባኤው ቃል አቀባይ አቶ አማኑኤል አሰፋ አስታውቀዋል። ከትግራይ ክልል ደቡባዊ ዞንና ከደቡባዊ ምስራቅ ዞን ሁለት ወረዳዎች የተወከሉ ጉባኤተኞች በአመራሮች ጫና ሳይሳተፉ ቀርተዋል ብሏል አቶ አማኑኤል። በጉባኤው ላይ እንደማይሳተፉ ከገለጹ አስራ አራት የማዕከላዊ ኮሚቴ አባላት አንዱና የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀብቱ ኪሮስ ግን የዞናቸው ተወካዮች በጉባኤው ያልተሳተፉት ቅድሚያ የሚሰጧቸው ጉዳዮች በመኖራቸውና ጉባኤውም ህጋዊ አለመሆኑን በመቃወም እንጂ በአመራር ጫና አይደለም ብለዋል። በክልሉ የሚንቀሳቀሱ ሶስት ፓርቲዎች በሰጡት መግለጫ ደግሞ ለስልጣን የበላይነት ለሁለት ተከፍሎ እየተሻኮተ ነው ያሉት የህወሀት አመራር ውዝግብ ወደ ግጭት እንዳያመራ ማስጠንቀዋል። ብርጌታ አጽባ ተጨማሪ አለው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች ከፓርቲው የህጋዊ ሰውነት ምዝገባና ከጠቅላላ ጉባኤ ዝግጅት ጋር በተያያዘም ለሁለት ተከፍለው እየተወዛገቡ ባሉበት ወቅት ባለፈው ማክሰኞ ነሐሴ 7 ቀን 2016 ዓ.ም በመቀለ የሰማዕታት ሐውልት አዳራሽ የተጀመረው 14ኛ ድርጅታዊ ጉባኤ አራተኛ ቀን ይዟል። የጉባኤው ቃል አቀባይ አቶ አማኑኤል አሰፋ ዛሬ ዓርብ ነሐሴ 10 ቀን 2016 ዓ.ም ለብዙሃን መገናኛ በሰጡት መግለጫ የፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳን ጨምሮ በድርጅታዊ ጉባኤው ላይ እንደማይሳ ትፉ በይፋ ላስታወቁት አሥራ አራት የማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት እንዲሁም ወደ ጉባኤው ላልገቡ ሌሎች ተወካዮች በአካል ተገኝተው ሀሳባቸውን እንዲገልጹ ጥሪ መቅረቡን አስታውቀዋል። በራሳቸው ውሳኔ ለመግባት ያልፈቀዱ ጉባኤተኞች አሁንም ጉባኤ ውስጥ ገብተው ሀሳባቸውን፣ ልዩነታቸውን ለመግለጽ የሚፈልጉ ከሆነ ጉባኤውን የሚያስተላልፈው ውሳኔ ተቀብለው የድርጅቱን አሰራር ለማክበር ፈቃደኞች ከሆኑ አሁንም ጉባኤው እነዚህ አካላት መጥተው ሀሳባቸውን እንዲገልጹና እንዲሳተፉ ጥሪ እንዲደረግላቸው ውሳኔ አስተላልፈዋል ማለት ነው። ከተለያዩ የትግራይ ክልል አካባቢዎች በጉባኤው ላይ ለመሳተፍ ለተገኙ ሰዎች በሕዝብ ደማቅ አቀባበል እንደተደረገላቸው ቃል አቀባዩ ገልጸዋል። ከትግራይ ክልል ደቡባዊ ዞንና ከደቡባዊ ምስራቅ ዞን ሁለት ወረዳዎች ተወካዮች በጉባኤው እንዳይሳተፉ በአመራሮች ጫናና አፈና ደርሶባቸዋል ሲሉም ከሰዋል። የትግራይ ደቡባዊ ዞን እንዲሁም ከደቡብ ምስራቅ ዞን ደግሞ የሁለት ወረዳዎች፣ ሰሜን ምዕራብ ዞን ደግሞ ጸለምት አካባቢ ሁለት ወረዳዎች ወደዚህ ያልወከሉ ተወካዮቻቸውን ያላኩ ጉባኤተኞች ያላኩ አሉ። ይህንን የሆነበት ምክንያት በአመራሩ ምክንያት ነው። ከክልል እስከ ወረዳ ድረስ በተለያየ እርከን ያሉ ጥቂት አመራሮች ጉባኤተኞች እንዳይመረጡ የተመረጡም ደግሞ ወደ መቀሌ የመጠው ወደ ጉባኤው እንዳይሳተፉ ባደረጉት ሁኔታ እዚህ ያልገቡ አሉ። ህወሀት በሀምሳ ዓመታት ታሪኩ እንደ ዘንድሮ የአመራር ውድቀት አልገጠመም ያሉት አቶ አማኒኤል በመካሄድ ላይ ያለው ጉባኤ የፓርቲውን የአመራር ችግር ለመፍታት አጋዥ መሆኑን ገልጸዋል። በጉባኤው ላይ አንሳተፍም ካሉ አስራ አራት የማዕከላዊ ኮሚቴ አባላት አንዱና የትግራይ ደቡባዊ ዞን አስተዳዳሪ የሆኑት አቶ ሀፍቱ ኪሮስ በበኩላቸው ከዞኑ በጉባኤው ላይ ሰዎች እንዳይሳተፉ አስተዳደራቸው ጫና አሳድሯል በሚል በቃል አቀባዩ የተገለጸውን ክስ አስተባብለዋል ተወካዮቹ ያልተገኙት ጉባኤው ህጋዊ ባለመሆኑና ቅድሚያ ሊሰጣቸው የሚገባቸው ጉዳዮች በመኖሯቸው አባላቱ ስለተቃወሙ እንጂ በአመራሮች ጫና አይደለም ያሉት አቶ ሀፍቱ በአመራር ጫና ቀሩ መባሉ ህዝብን ከመናቅ የሚነሳ ነው ሲሉ ክሱን ተቃውሟል በመካሄድ ላይ ያለውን ጉባኤም የህወሀት አሰራር ያልተከተለ መድረክ እንጂ የፓርቲ ጠቅላላ ጉባኤ አይደለም፣ የሚወስነው ውሳኔም ተቀባይነት አይኖረውም በማለት አጣጥለውታል። ሰዎች ጠልፎ የሚወስደው የህዝብን ድምፅ መስማት ያልቻለ የትምክህት ቡድን ነው። በዚህ ትርጉም የሌለው ጉባኤ ላይ አባላትም ያልሆኑ ሰዎችን እንዲሳተፉ እያደረገ ነው ያለው፣ ህዝብ አምኖ የወሰነውን ነገር አመራሮች ጫና ስላሳደሩ ነው ብለህ መናገር የአመራርነት ሚናን አለማወቅ ነው። ለህዝብ ንቀት ስላላቸው ህዝብ ወደዚህ ግባ ከዚህ ውጣ ይባላል ብለው ያምናሉ። የትምክህት አስተሳሰብ ስለተጠናወታቸው ነው። እንዲህ የሚሉት የምርጫ ቦርድ ዕውቅና ያልሰጠው ይህ ጉባኤ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የትግራይ ሕዝብ ያገኘው አንጻራዊ ሰላም እንደ መንጠቅ ይቆጠራል ሲሉ አካሄዱን መኮንናቸው ይታወሳል። በክልሉ የሚንቀሳቀሱት ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ ባይቶና ና ውድብ ናጽነት ትግራይ ዛሬ በጋራ በሰጡት መግለጫ የህወሀት አመራሮች በክልሉ የተገኘውን አንጻራዊ ሰላም ለቡድናዊ ጥቅም መቆመሪያ ከማድረግ መታቀብ አለባቸው በማለት አሳስበዋል። የትግራይ ሕዝብን ከአንድ ፓርቲ ጋር አንድና ያው አስመስሎ የማቅረብ ትርክትም እንዲታረም ፓርቲዎቹ በመግለጫቸው ጠይቀዋል። የሳልሳይ ወያነ ትግራይ ፓርቲ ሊቀመንበር አቶ አልሎ ኃይሉም የቆዩም የነበሩም በፓርቲው የተፈጠሩ ኋላ ቀር አስተሳሰቦችን ወደ ህዝቡ የማሰራጨት ሁኔታ አለ። እኛ አሁንም እየኮነንን ያለ ነው። የውስጣቸውን የላይሰንስ ጉዳይ አሁን ለምሳሌ የዛ የፓርቲው የላይሰንስ ጉዳይ ከፕሪቶሪያ መኖርና መፍረስ ጋር ማያያዝ አሁን ይሄ እንደ ሕግም መቆም አለበት። ሁለተኛ ደግሞ እርስ በርሳቸውን የሚያደርጉት የፖለቲካ መሳሳብ ራሱ ህጋዊ በሆነ መንገድ እንደማካሄድ አጠፋዋለሁ፣ ጠርገዋለሁ በሚል ተርሞችን ነው እየተጠቀሙ ያሉና ምንም ዲሞክራቲክ የሆነ ነገር አይደለም። በክልሉ ያለው ችግር መፍትሄ ያገኘው ሁሉን አቀፍ አስተዳደር በመመስረት መሆኑን በመግለጫቸው ያመላከቱት ፓርቲዎቹ ይህም እውን እስኪሆን ድረስ እንታገላለን ብለዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለ